የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዚህ ዓመቱን አራተኛና የመጨረሻ የኒውክሌር ጥበቃ የመሪዎች ጉባኤ በዋሽንግተን ያስተናግዳሉ። ዛሬና ነገ ለሁለት ቀናት በሚደረገው ስብሰባ ላይ የሚሳተፉት ከሀምሳ በላይ መሪዎች ለኒውክሌር ግንባታ የሚያገለግሉ ቁሳቁሶችን በተሻለ ዘዴ መጠበቅ በሚቻልባቸው መንገዶች ላይ ይመክራሉ ተብሏል። ሚስተር ኦባማ በጉባኤው ዋዜማ በዋሽንግተን ፖስት ጋዜጣ ላይ ባቀረቡት አስተያየት ዛሬ ለዓለማችን ጸጥታና ሰላም አደገኛው ስጋት የኒውክሌር ስርጭትና ምናልባትም የኒውክሌር ጦር መሳሪያዎችን መጠቀም ነው ብለዋል። የመሪዎቹ ጉባኤ አብይ አላማም አሸባሪዎች የኒውክሌር ጦር መሳሪያ እጃቸው እንዳይገባና መጠቀም እንዳይችሉ መከላከል ነው ሲሉ አስረድተዋል። ለአሜሪካ ድምጽ ቪክተር ቢቲ ዘግቧል። ሰሎሞን ክፍሌ ያቀርባል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ሥልጣን ከያዙ ጥቂት ቀናት በኋላ ፕራግ ውስጥ ባደረጉት ታሪካዊ ንግግር ያስተዳደራቸው ቁልፍ የውጭ ጉዳይ ፖሊሲ የኒውክሌር ሴኪሪቲ እንደሚሆን ግልጽ አድርገዋል። በዓለም ላይ ከሚገኘው የኒውክሌር ጦር መሳሪያ ዘጠና ከመቶ የሚሆነውን የያዙት ዩናይትድ ስቴትስና ሩሲያ ክምችታቸውን ለመቀነስ ተጨማሪ ድርድሮችን ማድረግ እንዳለባቸውም አሳስበዋል። በዘንድሮ የዋሽንግተን የኑክሌር ጥበቃ የመሪዎች ጉባኤ ላይ ሞስኮ አትገኝም። የዋይት ሐውስ ቤተ መንግሥት ቃል አቀባይ ጆን ኤርንስት ስለዚሁ ትላንት ሲናገሩ ሩሲያ ባለፈው ዓመት ከኢራን ጋር የኑክሌር ስምምነት እንዲደረስ ረታለች ብለዋል። 98 ከመቶ የሚሆነው በከፍተኛ ደረጃ የዳበረ የዩሬኒየም ንጥር ከኢራን ተጭኖ ወጥቷል፣ በቁጥጥር ስርም እንዲውል ተደርጓል። ያ አንድ ጥሩ ምሳሌ ነው። ያን የመሰለ አደገኛ ንጥረ ነገር በከፍተኛ መጠን ካለ የስርጭቱንና በጦርነት ላይ የመዋሉን ስጋት ከፍ ያደርገዋል። አንድ የምናውቀው ነገር ደግሞ ኢራን ሽብርተኝነትን እንደምትደግፍ ነው። ይህን ሐቅ መካድ አይቻልም። ለዚህም ነው ብሔራዊ ደህንነታችን ይበልጥ ሊጠበቅ የሚችልባቸው የተለያዩ መንገዶች አሉ የምንለው አንዱ መንገድም ከኢራን ጋር በተደረሰው ስምምነት መሰረት ያቺ ሀገር የኒኩሌር ጦር መሳሪያ ባለቤት እንዳትሆን ማድረግ ብቻ ሳይሆን የኒኩሌር ፕሮግራሟ በአስተማማኝ ለሰላማዊ ተግባር መዋሉን ማረጋገጥ ነው አሁን በእጇ የቀረ ለኒኩሌር ጦር መሳሪያ ግንባታ የሚያገለግል ቁሳቁስ ካለም ጥብቅ ቁጥጥር ማድረጓን ማረጋገጥ ተችሏል። የዋይት ሀውሱ ቃል አቀባይ ጆን ኤርንስት አክለውም ከዚህ ቀደም እንደ አውሮፓን ዘመን አቆጣጠር በ2010 በዋሽንግተን በ2012 በሴውልና በ2014 በሄግ የተካሄዱ ሶስት የኑክሌር ሴኪሪቲ መሪዎች ስብሰባዎች ታይዋንን ጨምሮ 13 ሀገሮች የዳበሩ የዩሬኒየም ንጥር ክምችቶቻቸውን እንዲያወድሙ አስችለዋል ሲሉ አብራርተዋል። ያለፉት ሦስቱ የመሪዎች ጉባኤዎች በተጨማሪም አባል ሀገሮች መመሪያ የሚሆናቸውን አሰራር በመፍጠር ረድተዋል። በእነዚያ መመሪያዎች መሠረትም ሀገሮቹ የኑክሌር ቁሳቁሶችን ከስፍራ ወደ ስፍራ በሚያዘዋውሩበት ወይም በሚያከማቹበት ወቅት እንዲሁም በድንበር ጥበቃ ላይ የኑክሌር ትልልፍን እንዲያግዱ መመሪያዎቹ ያስገድዳሉ ሲሉም ቃል አቀባዩ ተናግረዋል። በሃርቫርድ ዩኒቨርስቲ ቤልፈር የሳይንስና ዓለም አቀፍ ጉዳዮች ማዕከል ተባባሪ አጥኚው ኒኮላስ ሮትም በዋሽንግተኑ ጉባኤ ይሳተፋሉ። ከባልደረባችን ቪክቶር ቢቲ ጋር ሲወያዩ በዚህኛው ዓመት የመሪዎች ጉባኤ መመሪያዎችን ተግባራዊ ለማድረግ የተሰማሙ አገሮች ትኩረት የሚያደርጉት የብሔራዊ ደህንነት ጥበቃ ጥረቶች ላይ ነው። ከዚህ ጉባኤ በኋላ ትልቁ ቁም ነገር ደግሞ ሀገሮቹ የየራሳቸውን ሀገሮች ብቻ ሳይሆን የሌሎችንም ብሔራዊ ደህንነት ለማስጠበቅ በተጨባጭ ቁርጠኝነት ያላቸው መሆኑን ማረጋገጥ ነው። ኒኮላስ ሮዝ በማጠቃለያቸውም ዓለማችን ያለፉት የመጀመሪያዎቹ የመሪዎች ጉባኤዎች ከመደረጋቸው በፊት ከነበረችበት ሁኔታ ዛሬ ከኑክሌር ሽብርተኝነት ስጋት በጣም በተሻለ ደረጃ ላይ እንደምትገኝ ፈጽሞ አልጠራጠርም። የኒክሌር ጦር መሣሪያ ያሏቸው ጥቂት አገሮችና ለኑክሌየር ግንባታ አስፈላጊ የሆኑ ንጥረ ነገሮችን ስርጭት የሚቆጣጠረው ዓለም አቀፍ ድርጅት ከመቼውም በተሻለ ጥንካሬ ላይ ይገኛሉ ሲሉ አስረድተዋል።